የሶማሊያ መንግስት በይፋ ሶማሊያን ቀድሞ ሲገለገልበት የነበረው ገንዘብ በአዲስ መልክ አዲስ ኖት ለማተም ነው ያቀዱት። የማዕከላዊ ባንክ ገዢ በሺር ኢሳ አሊ የሶማሊያ ሺሊንግ ጥቅም ላይ የመዋል ድሉ አሁን በጣም እየቀነሰ በመምጣቱ ምክንያት ብዙዎች እየተጠቀሙት አይደለም። በዚህ ምክንያት በተጨማሪ ደግሞ ዚያድ ባሬ መንግስት ከወደቀ በኋላ የሶማሊያ ሽልንግ እንደ አዲስ ታትሞ ስለማያውቅ ገንዘቡ አርጅቷል፣ ተቀዳዷል፣ እንደዚሁ ቆሽሿል። ከዛ በተጨማሪ ፎርጅ ገንዘቦች ገበያው ላይ ስለተሰራጩ ይህን ለመቀየር እንዲያስችል አዲስ የገንዘብ ኖት ማተም መቻል አለብን የሚል ሀሳብ አመንጭተዋል። በዝውውር ላይ የሚገኘው የሶማሊያ የወረቀት ገንዘብ ቅድም አንተ እንዳልከው የተቀዳደደና የቆሸሸ ነው። ከዚያም በላይ ሀቀኛ ያልሆኑ የሽልንግ የገንዘብ ኖቶች በመላ አገሪቱ በመሰራጨት ላይ በመሆናቸው ብዙ ተጠቃሚዎች የገንዘብ እንቅስቃሴያቸውን በእጅ ስልክ ማካሄዱን ነው የሚመርጡት። የማዕከላዊ ባንኩ ዋና አስተዳዳሪ አሁን አዲስ የገንዘብ ኖት ማሳተም ሀሳብ ይዘዋል። ይሄው ሀሳባቸው የተጠቃሚውን በተለይ በሞባይል የሚገለገሉትን ሶማሊያውያን እምነት ይመልሳል ተብሎ ይታሰባል። ይሄ ባንክ ገቢ እንዳሉት በብዛት አሁን ጥቅም ላይ ያለው ካለው የሶማሊያ ሽሊንግ አንድ ሺህ ሽሊንግ ኖት ብቻ ነው። ከዛ ውጪ በአጠቃላይ በሶማሊያ የተሰራጨው የሽሊንግ ኖት ወደ አንድ ነጥብ ሶስት ትሪሊየን ሽልንግ ሊደርስ እንደሚችል የማዕከላዊ ባንኩ ገልጿል። ያ ማለት ወደ ሀምሳ ስድስት ሚሊዮን ዶላር የሚሆን ነው። ከዚህ በተጨማሪ የተለያዩ የጦር አበዛዞች ወታደሮቻቸውን ለመቅጠር ሲሉ የራሳቸውን የሆነ ሽሊንግ እያተሙ በገበያው ላይ ተሰራጅተዋል። ሀቀኛ ያልሆነ የፎርጅድ ሽሊንግ እና የሀገሪቱ ገንዘብ በብዛት ያለው በዶላር ነው እንደዚሁ ደግሞ የሞባይል ገንዘብ ነው እየተሰራጨ ያለው። ሆኖም አብዛኛዎቹ ዳዎች ሞባይል የሌላቸው እና የሽማግሌዎች ዞሮ ዞሮ የሚጠቀሙት ያንን ሽሊንግ ነው እና እነዚህ አዲስ የሽሊንግ ኖት ያስፈልጋቸዋል ብለው ያምናሉ። ቀስ በቀስ ደግሞ በምርጫቸው ዶላርን የሚጠቀሙትንም የሞባይል ገንዘብንም እየጠቀሙ ያሉትንም ወደ አዲሱ የሽሊንግ ኖት እንዲጠቀሙ ለማምጣት እቅድ አላቸው። ለማተም ያሰቡት የአንድ ሺ የሁለት ሺ የአምስት ሺ አስር ሺ እንደዚሁ ሀያ ሺህ የባንክ ኖቶችን ነው። ይህንን ለማተም ግን ማዕከላዊ ባንኩ ያቀደው ከሀያ እስከ ሀያ ሁለት ሚሊዮን ዶላር ያስፈልጋል ነው የዓለም አቀፉን የገንዘብ ፈንድ እርዳታ ጠይቀዋል። የማግኘት እድላቸው ግን ገና ግልጽ አይደለም። የማዕከላዊ ባንክ ዋና አስተዳዳሪ ከዚሁ ጎን የሶማሊያን የፊናንስ አውታር እንደገና ለመገንባት ጥረት ጀምረዋል። ይኸው እንቅስቃሴያቸው እስካሁን በተጨባጭ ያስገኘላቸው ውጤት አለ። አሁን የሶማሊያ የፋይናንስ ዘርፍ ገና የተጠናከረ አይደለም። እንዲያ እርሳቸው የሚሰሩበት ዋናው የሶማሊያ ማዕከላዊ ባንክ እንኳ ቢታይ የሚሰሩት ሰራተኞች ወደ አንድ መቶ አስር የሚደርሱ ናቸው። ባንኩ ከዚህ በፊት ከፍተኛ ችግር ደርሶበት ነበረ። በሁለት ሺ አምስት በቦምብ ተጠቅቶ ነበረ። ከዛ በኋላ ባንኩ ላይ ይሰሩ የነበሩ ሰራተኞችን ተገልለዋል። በሽር ኢሳሊም ከፍተኛ የሆነ ስጋት አለባቸው። በአይነትነት አር እየሰሩ ያሉት ዛቻ አለባቸው እና በማንኛውም ሰዓት የአልሸባብ ታጣቂዎች ሊገሏቸው እንደሚችሉ ይገምታሉ። ያም ሆኖ የባንኩን የፋይናንስ ስርዓት ለመቀየር እየታገሉ ነው ያሉት። ካላቸው ልምድ አንፃር ሲታይ ጠንካራ ሰው ናቸው፣ ግን የሀገሪቱ የገንዘብ አቅም ውስንነት የእሳቸውን አቅም ሊገድመው ይችላል። ምዕራባውያን ዲፕሎማቶች የሶማሊያ ባንክ አዲስ ኖት እንዲያትም ከተፈቀደ የሶማሊያ መንግስት ያለበትን የበጀት ክፍተት ለመሙላት የሶማሊያ ማዕከላዊ ባንክ ገንዘቦችን እንዲያትም ሊያስገድደው ይችላል የሚል ስጋት አለባቸው። ነገር ግን በተለይ ለሮይተርስ ሀሳቡን የሰጠ አንድ የምዕራባውያን ዲፕሎ ልማት ካላቸው የማዕከላዊ ባንክ ገዢ ልምድ አንጻር ጠንካራ ሰው በመሆናቸው ምክንያት በቀላሉ የሶማሊያ መንግስት የሚላቸውን ሊያደርጉ የሚችሉ ሰው አይደሉም እና ይህ ስጋት ሊሆን አይችልም ብለዋል። የናይሮቢ ወኪላችን ፋሲል ግርማ፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።